በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምንከረማችሁ። እግዚአብሔር አምላካችን ሁላችንንም ለዚህ ዕለት ስላደረሰን ክብርና ምስጋና ለርሱ ይሁን። ባለፈው ሳምንት በጀመርነው ትምህርታችን ላይ ነው የምንቀጥለው። የዛሬው ትምህርታችን የያዕቆብ መልእክት ምዕራፍ ሶስት ነው። የያዕቆብ መልእክት ምዕራፍ ሶስት የያዕቆብ መልእክት ምዕራፍ ሶስትን አብረን እናነባለን። የያዕቆብ መልእክት ምዕራፍ ሶስት ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ ወንድሞቼ ሆይ ከእናንተ ብዙዎች አስተማሪዎች አይሆኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና፣ ሁላችንም በብዙ ነገር እንሰናከላለንና፣ በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገዛ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል። አንደበትም እሳት ነው። አንደበትም በብልቶቻችን መካከል አመፀኛ ዓለም ሆኗል። ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጥላል። የአራዊትና የወፎች የተንቀሳቃሾችና በባህር ያለ የፍጥረት ወገን ሁሉ በሰው ይገራል ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በርሱ ጌታን አብን እንባርካለን። በእርሱም እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞቼ ሆይ ይህ እንግዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞቼ ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም። ከእናንተ ጥበበኛና አስተዋይ ማን ነው? በመልካም አነዋወሩ ሥራውን በጥበብ የዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅንዓትና አድመኛነት ባሉበት ስፍራ በዚያ ሁከትና ክፉ ሥራ ሁሉ አሉና፣ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት በኋላም ታራቂ፣ ገር፣ እሽባይ ምሕረትና በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅም ፍሬ ሰላምን ለሚያደርጉ ሰዎች በሰላም ይዘራል ይላል። የሐዋርያው በረከት ከሁላችን ጋር ይሁን። ባለፉት ሦስት ሳምንታት በያዕቆብ መልእክት ዙሪያ በመከራ ላለነው የተሰጠ የተስፋ መልእክት በሚል ርዕስ ስንማር ነበር። በመጀመሪያው መከራ ቢያጋጥመን ምን እናድርግ በሚል ተምረን ነበር። ሁለተኛው የመከራ ትርጉም በሚል ርዕስ ተምረን ነበር። ባለፈው ሳምንት ደግሞ ሚዛናዊ ሕይወት በሚል ርዕስ ተምረን ነበር። በተለይ ሚዛናዊ ሕይወት በሚለው ርዕስ ስንማር እምነት ያለ ስራ ምን ያለ ነው ተባል የሞተ ነው ተባለ። ስለዚህ በስራ የሚታይ በስራ የሚገለጥ እምነት እንዲኖረን ቅዱስ ቃሉ አዘዘን። እንዲያውም ምንድን ነው ያል አንድ ሰው ከእናንተ መካከል ነው የሚለው እኔ እምነት ብቻ ነው ያለኝ ቢል፣ እኔ እንዲህ ይለዋለሁ አለ ሐዋርያው እምነትህንና ሥራህን ለይተህ አሳየኝ ይለዋለሁ። ሌላ ሰው ደግሞ ከእናንተ መካከል እኔ እኮ በእግዚአብሔር አምናለሁ ብሎ ቢናገር አለ፣ እኔ ደግሞ እንዲህ ብዬ መልስለታለሁ፣ መልካም ነው በእግዚአብሔር ታምናለ፣ ጥሩ ነው። አጋንንትም ደግሞ ምን ይላሉ? ያምናሉ፣ ይንቀጠቀጡማል። ስለዚህ ምን እናድርግ ስንል መጀመሪያ አብርሃምን አሳየን። አብርሃም የእምነት አባት የሆነ ቢሆንም ያ እምነቱ ደግሞ በምን የተገለጠ ነበር? በስራ የተገለጠ ነበር። ደስ የሚያሰኘው ግን እግዚአብሔር የምናመልከው አምላክ የተስፋ አምላክ ስለሆነ የፍቅር አምላክ ስለሆነ አብርሃምን ብቻ አይተን፣ ኦ አብርሃምማ ታላቅ አባት ነው፣ እኔ በዚህ በአሜሪካ አገር በውጣ ውረድ ውስጥ ደግሞ ምን አይነት በጎ ምግባር ሊኖረኝ ነው እንዳንል፣ ራሱ ባለቤቱ በመራው መጠን ቅዱስ ያዕቆብ ምን ብሎ ጻፈልን? ጋለሞታይቱን ደግሞ ረዓብን ምን ብሎ አለ? አስቡ አለ ረዓብን አይደለም ያለ የጸደቀችዋን ረዓብን በቀድሞ ስሙ አጠራለን። የከበረችዋን ረዓብን በቀድሞ ስሙ አጠራለን። ለምን? ለእኛ ተስፋ እንድትሆነን አስተውሉ። ያዕቆብ ያንን በሚጽፍበት ጊዜ ረዓብ ቅድስት ናት። ረዓብ በኢየሱስ ክርስቶስ ሐረገ ትውልድ የተቆጠረች ናት። ግን ለእኛ ሲጽፍልን ጋለሞታይቱ ረዓብ አለን። ምን ማለት ነው? በህይወታችን በኑሯችን ውስጥ በብዙ ውጣ ውረድ ውስጥ ልናልፍ እንችላለን። የደከመ ህይወት ሊኖረን ይችላል። የተጎሳቆለ ህይወት ሊኖረን ይችላል። የቆሸሸ ህይወት ሊኖረን ይችላል። ነገር ግን በዚያ ውስጥ ብንሆንም እንኳን እንደ ረአብ ትንሽ የሆነ አጭር የሆነ የእምነት እርምጃ ብንራመድ እግዚአብሔር ያለፈ ታሪካችንን ያለፈ ሕይወታችንን ለመቀየር ፈቃደኛ እንደሆነ የሚያሳየን ነበር። እንዴት ያለ የተስፋ መልእክት ነው! አላውቅም፣ የናንተን ለእኔ ግን ታላቅ የተስፋ መልእክት ነው። እንደ አብርሃም ያለ ታላቅ የሆነ ተግባር ባይኖረኝ፣ ምግባር ባይኖረኝ፣ ስራ ባይኖረኝ፣ ትንሿን የእምነት እርምጃዬን፣ ትንሿን ምግባሬን ሊያከብርልኝ አምላኬ ፈቃደኛ ነው። ደስ አይላችሁ? ስንቶቻችንን እኔ ለሱ ክብር የምብቃ አይደለውም፣ የምንል ስንቶቻችን ነኝ። አምላኬ ሆይ በቤትህ ውስጥ ሆኜ እያለሁ ኑሮዬን አንተ ታውቃለህ፣ ሕይወቴን አንተ ታውቃለህ፣ ምን ያህል እንደተበላሸ ታውቃለህ። ለምንድን ነው ወደ ቤቴ ጠራኸኝ? ብላችሁ የምትሟገቱ ዛሬ ደስ ይበላችሁ። ጌታ ምሳሌ አድርጎ ከሰጠን የእምነትና የምግባር ጀግኖች አንዷ ማናት? ጋለሞታይቱ ራብ ራብ ብቻ እንዳትሉኝ። ምክንያቱም ሐዋርያው የነገረን ልብ እንድንል ነው፣ አምላካችን ምን ያህል እንደቀረበን አምላካችን ምን ያህል እኛን ሊምረን እኛን ይቅር ሊለን እኛን ሊደግፈን ወደ እኛ እንደቀረበ ነው። ታዲያ ዛሬ ያንን የምንጸድቅበትን መንገድ ያሳየናል። የዛሬው የትምህርታችን ርዕስ አንደበት ነው የሚለው ያለፈው ሳምንት ትምህርታችን ምን ነበር? ሚዛናዊ ህይወት፣ እምነት ስራ ሊጣጣሙ ይገባል። ያንን እምነትና ስራ የሚጣጣምበትን መንገድ ሐዋርያው አሁን ሊያሳየን ይፈልጋል። ሐዋርያው የሚለን ነገር ምንድን ነው? አንደበት ወይንም ቃል የምንጸድቅበት ወይንም የምንኮነንበት ዋና መሳሪያ ነው ይለናል። መጽሐፍ ቅዱስን በምትመረምሩበት ጊዜ ከመጀመሪያው እስከ መጨረሻው የሚመክረን ነገር ቢኖር አንደበታችን ምን ያህል ታላቅ ነገር እንደሆነ ነው። እስቲ ከተጻፉት አልፎ አልፎ አንዳንድ ጥቅሶች ልንገራቸው። መዝሙረ ዳዊት መቶ 38 ቁጥር አንድ በአንደበቴ እንዳልስት መንገዴን እጠብቃለሁ። ኃጢአተኛ በፊቴ በተቃወመን ጊዜ በአፌ ላይ ጠባቂ አኖራለሁ አልኩ፣ ይላል ዳዊት ነው እንዲህ የሚለው ኃጢአተኛ በፊቴ ላይ በተቃወመኝ ጊዜ፣ ክፉ ተናግረው ክፉ የሚያናግሩ ሰዎች በተቃወሙኝ ጊዜ በአንደበቴ ላይ ምን አስቀምጣለሁ? ጠባቂ አስቀምጣለሁ። እንዲሁም የእብራይስጡን ቃል ብትመለከቱ የሚለው ምንድን ነው? በአንደበቴ ላይ ልጓም አስቀምጣለሁ ነው የሚለው፣ ልጓም አስቀምጣለሁ። የቀድሞ አባቶቻችን ገዳማውያን የሆኑት እንደዚህ አድርገው ነበር። አጋቶን አባ አጋቶን የሚባለው አባት ሰላሳ ዓመት ሙሉ ጠጠር በአፉ ያኖር ነበር ይባላል። ለመብላት ካልሆነ በስተቀር ለምስጋና ካልሆነ በስተቀር ጠጠሮቹን ከአፉ አያወጣም ነበረ። ለምንድነው ያንን ያደረገው? አንደበቴ ነው ከሰው ጋር ያራራቀኝ ይል ነበረ። ሌሎችም ብዙዎች ሰዎች በብዙ መንገድ፣ በትህርምት በመዝጋት ራሳቸውን በማግለል ብዙ የኖሩ አሉ። አንደበት ከባድ ነገር ነው። መክብብ ምዕራፍ አምስት ቁጥር ስድስት ላይ ብትመለከቱ ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ ይላል። ስጋህን በኃጢአት እንዳያስተው ለአፍህ አርነት አትስጥ ይላል። ስጋችንን ሁሉ ወደ በደል ወደ ኃጢአት የሚመራ ስለሆነ አንደበታችንን እንድንጠብቀው ጠቢቡ ሰሎሞን ይመክረናል። በመዝሙረ ዳዊት ላይ ደግሞ እንደዚሁም ቅዱስ ዳዊት ሲመክረን ወይንም ሲጸልይ ለእግዚአብሔር ምን ይላል? አቤቱ ረድኤቴ መድኃኒቴም የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። ስንቶቻችን ነን ይህንን ምንጸልየው? እንደገና እልላቸዋለሁ። ይህንን አቤቱ ረድኤቴ መድኃኒቴ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን መዝሙረ ዳዊት መዝሙር 18 ቁጥር 14። መጽሐፈ ምሳሌ ምራፍ አራት ቁጥር 20 ላይ ደግሞ እንደገና ልጄ ሆይ ንግግሬን አድምጥ፣ ወደ ቃሌም ጆሮህን አዘንብል። ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ቃሌን ነው ሚለው። ቃሌን ከዓይንህ አታርቃት፣ በልብህም ውስጥ ጠብቃት። ለሚያገኟት ሕይወት ለስጋቸውም ሁሉ ፈውስ ነውና፣ አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና የአፍህን ጠማማነት ከአንተ አውጣ፣ ሐሰተኞቹን ከንፈሮችም ከአንተ አርቅ። የአፍህን ጠማማነት ከአንተ ስለዚህ እግዚአብሔር በተደጋጋሚ በነቢያቱ በሐዋርያቱ የሚናገረን ነገር ቢኖር በምግባራችን እንዳናድግ፣ በክርስትናችን እንዳናድግ የሚያደርገን ትልቁ ነገር ቢኖር ምንድን ነው? ምንድን ነው? አንደበት። ለዚህ ነው በሌላ ቦታ ላይም ቅዱስ ዳዊት ላአፌ ጠባቂን አኑር ያለው አኖር አለው ብቻ አይደለም ያለው እንዶ ተሳስቼ ራሴን አንድበቴ ልቅ ሰድጄው እንዳይሆን ራሴን ተሳስቼ እንዳላገኘው ላፌ ጠባቂን አኑር ራፌ ልጓምን አኑር ሲል እናገኛለን። ይህ ትምህርት በጌታ ትምህርት ላይ ነበረ። በሚገባ የጌታችን የመድኃኒታችን የኢየሱስ ክርስቶስን ትምህርት በምንመለከትበት ጊዜም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 12 ቁጥር 33 ላይ ሲያስተምረን እንዲህ ነበር ያለው። ማቴዎስ ወንጌል ምዕራፍ 12 ቁጥር 33 እስከ 37። ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም መልካም አድርጉ። ዛፍ ከፍሬዋ ትታወቃለችና ዛፏን መልካም ፍሬዋንም ምን መልካም አድርጉ ወይም ዛፏን ክፉ ፍሬዋንም ክፉ አድርጉ። መለየት አትችሉም ነው የሚለው። እናንተ የእፉኝት ልጆች ክፉዎች ስትሆኑ መልካም ለመናገር እንዴት ትችላላችሁ? በልብ ሞልቶ ከተረፈው አፍ ይናገራልና። መልካም ሰው ከልቡ መልካም መዝገብ መልካምን ነገር ያወጣል። ክፉ ሰውም ከክፉ መዝገብ ክፉ ነገርን ያወጣል። እኔ እላችኋለሁ ሰዎች ስለሚናገሩት ስለ ከንቱ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ሰዎች ስለሚናገሩት ስለ ክፉ ነገር ሁሉ በፍርድ ቀን መልስ ይሰጡበታል። ከቃልህ የተነሳ ትጸድቃለህና ከቃልህም የተነሳ ትኮንናለህና። ይሄ የጌታችን ቃል አንደበት በክርስትና ሕይወታችን ውስጥ ምን ያህል ታላቅ ነገር እንዳለ ሰሞኑን ይሄንን ትምህርት በማዘጋጅበት ጊዜ በጋብቻ ዙሪያ የተጻፉ መጽሐፍትን በገበያ ላይ የወጡትን ማንበብ ጀመርኩኝ። ርዕሳቸውን፣ ታይትላቸውን ማየት ጀመርኩ። በጣም የሚገርማችሁ ነገር አብዛኛው ስለ ጋብቻ የተጻፈው ጽሑፍ በጋብቻ ውስጥ ስላለ ንግግር ነው። የብዙ ጋብቻን ህይወት እያደፈረሰ ያለው የብዙ ጋብቻን ሕይወት ወደ ተሳሳተ አቅጣጫ እየመራ ያለው የንግግራችን መበላሸት ነው። ባል ሚስትን፣ ሚስት ባልን የምትለውን አያደምጥም አታደምጥም። ባል ሚስትን፣ ሚስት ባልን የሚለውን ወይም የምትለውን አይረዳም። ማድመጥ ብቻ አይደለም አይረዳም፣ አትረዳም። ባል የሚናገረው ላይ ነው ሚስት የምትናገረው ታች ነው። ወይም ሚስት የምትናገረው ላይ ነው፣ ባል የሚናገረው ታች ነው። በተለያየ መንገድ ለው ነው ያሉት። በዚህ ምክንያት ስለ ጋብቻ የተጻፉ መጽሐፍቶችን ብትመለከቱና ዛሬ ቤስት ሴለር የሆኑ በጣም የሚሸጡ ብዙ ሰዎች የሚገዟቸውን ብትመለከቱ ባልና ሚስት እንዴት መደማመጥ ይችላሉ፣ እንዴት ንግግራቸውን መፈወስ ይችላሉ የሚል ነው። ዛሬ ደስ የሚያሰኝ ቃል እነግራቸዋለሁ። ሌላ የጋብቻ አማካሪ ጋር መሄድ የለባችሁ ሌላ ልዩ የሆነ አዲስ ነገር የሚነግራችሁ ሰው የለም አዲስ የሆነ ሁሌም በባህሪው ሁሌም ለእኔና ለእናንተ መልካም የሚያስብልን አምላክ ወደ ጋብቻችሁ እንዲመጣና አንደበታችሁን እንዲፈውስ እግዚአብሔርን ለምኑት እግዚአብሔር አንደበታችንን ይፈውስልን ማንም ነው የሚለው ማንም ከባድ ስለሆነ ነው ስለዚህ ያዕቆብ በምዕራፍ ሶስት ላይ የሚነግረን ስለ አንደበት ነው። ስለ አንደበት ያዕቆብ ሲናገር ቀደም ብሎም ተናግሯል። ያዕቆብ አንደበትን በትን ራሱ የአምልኮ መለያ ነው የሚያደርገው ምዕራፍ አንድ ቁጥር 26 ላይ ቀድሞ ስንማር ትዝ ካላችሁ፣ የመጀመሪያውን ምዕራፍ ስንማር፣ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ነው የሚለው አንደበቱን ሳይገታ ስንቶቻችሁ ናችሁ ቤታችሁ ትታችኋቸው ለመጣችኋቸው ሰዎች ጤናማ የሆነ ነገር ተናግራችሁ የመጣችሁት? ብዙ ጊዜ ይህን እናገራለን። ምክንያቱም ዋና ነገር ነው። በልዚህ ተገንደስ ብላችሁ መታችሁ፣ እዚህ ቅዱስ አይሄድም አይሄድም የአንቺ ኑሮ ብለን ሚስታችንን አማረን አሳቅለን እዚህ መተን ሐዋርያ ጳውሎስ ሐዋርያው ጳውሎስ አንደበትን ጠብቅ ነው የሚለው። እግዚአብሔርን ልናመሰግን የምንችለው በተቀደሰ አንደበት ነው። የቱንም ያህል ትክክለኛ የሆነ ዓላማ የኖረን ይምሰለን እንጂ እግዚአብሔር የሚለን አንደበታችሁን ጠብቁ ነው የሚለን። አንደበቱን እያሳተ እግዚአብሔርን የሚያመልክ የሚመስለው ቢኖር የሱ አምልኮ ከንቱ ነው ነው የሚለው። ምን ያህል ከባድ ነገር ነው። ያዕቆብ ስለ አንደበት ሲናገር በመጀመሪያ የሚለን ነገር ቢኖር ከናንተ መካከል ብዙዎች አስተማሪዎች አይኖሩ ይላል። ቁጥር አንድ ላይ ጠየኩኝ ራሴን፣ ለምንድን ነው ለምንድን ነው ስለ አስተማሪዎች ያነሳል? ሊናገር የፈለገው ስለ አንደበት ነው። ግን መጀመሪያ ላይ ስለ አስተማሪዎች ያነሳል። የአስተማሪዎች ትልቁ ስጦታቸው ምንድን ነው? አንደበት ነው፣ አንደበት ነው። አባቶቻችን ይህንን አንቀጽ ሲተረጉሙ በዚያን ወቅት በአስተማሪዎች መካከል ልክ እንደ ዛሬው ዘመን በመሪዎቻችን መካከል በአባቶቻችን መካከል እንዳለው ሽኩቻ ያንንም ትልቅ ሽኩቻ ነበር። ስለዚህ ሁሉም ያንን ስለታም የሆነ አንደበቱን ይጠቀም ነበር ቤተክርስቲያንን ለመከፋፈል ወይንም ደግሞ በሌላ ሰው ላይ የበላይ ሆኖ ለመታየት ያን አንደበት ይጠቀም ነበርና ያዕቆብ ከእናንተ መካከል ማንም ብዙዎች አስተማሪዎች ለመሆን አይፈልጉዋል ምክንያቱም አንደበትን ለበጎ ነገር ካልተጠቀምንበት ለብዙ አፍራሽ ተልኮ ልናውለው እንችላለን። ስለ አንደበት ያላቸው አገርን ወገንን የሚያሳዝኑ ስንቶች አንደበቶችን እያየን ነው። ምን ነው ይሄንን አንደበት ለበጎ ነገር በዋለው ምን ነው ይሄንን አንደበት ለጥሩ ነገር በዋለው ምን ነው ይሄንን አንደበት ለሀገር አንድነት በዋለው፣ ለፍቅር በዋለው የምንለው ስንት ነገር እንሰማለን። አንደበታችንን በጣም መጠቀም አለብን። ያዕቆብ ይህንን ካለ በኋላ ግን በጣም አስደናቂ ነገር ይነግረናል። አንደበቱን ይላል አስተውሉ። አንደበቱን የሚቆጣጠር ሰው ቢኖር እሱ ምንድን ነው ነው የሚለው ንገሩኝ። እሱ ምንድነው ነው የሚለው ፍጹም ሰው ነው ይላል። አንደበቱን የሚቆጣጠር ሰው ቢኖር አንደበቱን የሚገታ ሰው ቢኖር እሱ ፍጹም ሰው ነው። ወዘሰ እየስት በቃሉ ፍጹም ውእቱ በቃሉ የማይስት በቃሉ ጥንቃቄ የማያደርግ ሰው እሱ ፍጹም ሰው። ምን ያህል ከባድ እንደሆነ ነው የሚያሳየው። በአንድ ቀን በአንድ ጀንበር የምናገኘው አይደለም። ሁልጊዜ ፍጽምና ሂደት ነው። ፍጹምነትን በአንድ ቀን አናገኘውም። እውነት ነው፣ ግን አንድ ሰው እኔ አንድ በቴን መቆጣጠር እችላለሁ ካለ በእውነትም ነው የሚለው። ሐዋርያም እሱን እግዚአብሔር ረድቶታል። እዚህ ቅድም ወደ አነሳነው ነገር እንመለስ። ወደ ትዳራችን እንመለስ። አንደበት ምን ያህል ነገር ነው የሚጫወተው? አንደበት ምን ያህል ታላቅ ነገር ነው የሚሰራው? ያዕቆብ ስለ አንደበት ሲናገር አካላችንና ምላሳችንን ያነጻጽረዋል። በብልቶቻችን መካከል ነው የሚለው። አንደበት በጣም ትንሽ ናት ነው የሚለው፣ ግን ሰውነትን በሙሉ ታሳድፋለች ይለ ትንሽ ናት። ትንሽ አካል ናት። ሰውነትን በሙሉ ታሳድፋለች። ለዚህ ምሳሌ ይሰጠናል። መቼም የያዕቆብ መልእክትን በጣም ተወዳጅ የሚያደርገው ሶስት ነገር ነው። በነገራችን ላይ ሶስት ነገር ነው የያዕቆብን መልእክት በጣም ተወዳጅ የሚያደርገው። አንደኛ በጣም ፕራክቲካል የሆነ ተግባራዊ የሆነ ነገር ነው የሚነግረን። የሚገርማችሁ ብዙ ዶክትሪን የለውም፣ ምንም የለውም። የዕለት ተዕለት ሕይወታችን ውስጥ የምንመራበት የክርስትና ማኑዋል ነው። እዚህ ጋር ያለ መመሪያ ነው ያለ የአይቆም መልእክትን በጥንቃቄ ካያችሁት ከሰዎች ጋር እንዴት ሆናችሁ እንደምትኖሩ መንፈሳዊ ሕይወትን እንዴት እንደምትመሩ ያሳያችኋል። አንድ ሁለተኛ ግሩም የሆነ ምሳሌ ነው የሚጠቀሙ ምሳሌዎች በጣም ይጠቀማል፣ እና ምሳሌዎቹ ደግሞ የማይጠፉ ምሳሌዎች ናቸው። ለምሳሌ ምዕራፍ አንድ ላይ ያየ ነው፣ ቃሉን ሰምቶ የማያደርገው በመስታወት ፊቱን አይቶ እንደሚረሳ ሰው ነው ይላል። እንዴት ግሩም ነገር ነው! የእግዚአብሔርን ቃል ሰምተን የማናደርገው ከሆነ ስንቴ ነው መስታወት የምናየው? ስንቴ ነው የምንመላለሰው? ከቤት ስትወጡ እንኳን ስንቴ ነው መስታወት ያያችሁት? ወዲያው አይተ ነው ምን እንላለን? እናስታውሰዋለን? እናስታውሰዋለን? አናስታውሰው። እርግጡን ነው የምነግራችሁ፣ ስለማናስታውሰው ነው ሄደን ቆይ ቆይ እስቲ እንደገና ደግሞ ልመልከት ብለን የምንመለሰው። ያዕቆብም ይለን እንደዛ ነው፣ የእግዚአብሔርን ቃል ሰምተን የማናደርገው ከሆነ በመስታወት ፊቱን አይቶ እንደሚሄድ ሰው ነው ይለናል። ልክ እንደዚያ ሁሉ አሁንም ደግሞ ያዕቆብ አንደበታችን ምንም እንኳን የቱንም ያህል ትንሽ ብትሆን፣ የምታደርገውን ነገር ለማሳየት ሶስት ነገሮችን ይጠቀማል። ምሳሌ አድርጉ፣ በነዛ ህይወታችንን እንድንመለከት ያስፈልጋል። የመጀመሪያው ልጓም ነው፣ በፈረሶች ላይ የምናጠልቅላቸው። ፈረስ በጣም ጉልበተኛ ነው። እንዲያውም ከጉልበቱ የተነሳ በቀድሞ ዘመን አሁንም ይመስለኛል አብዛኛው ነገር የሚለካው በምንድን ነው የነበረው በፈረስ ጉልበት ነው የሚባለው የፈረስ ጉልበት ይሄን ያህል የፈረስ ጉልበት ነው የሚባለው መዝሙረ ዳዊት ላይ አንብባችሁ ከሆነ እነሱ በፈረሶች ይመካሉ ይላል። በድሮ ዘመን የጦር ሰራዊት እንዳሁኑ ታንክ፣ መድፍ ምናምኑ ሳይኖር፣ እንዳሁኑ ልዩ ልዩ የሆኑ መሳሪያዎች ሳይኖሩ ፈረስ ማለት በጣም ታላቅ ነገር ነበር። አሁንም ቢሆን ፈረሶች ኃይለኞች ናቸው። ነገር ግን ነው የሚለው ተመልከቱ፣ ነው የሚለው ያን ያህል ኃይለኛ የሆነውን ፈረስ ወደፈለገበት ፈለገበት ቦታ እንዳይፋንን ጋላቢው ሰው በምን ይቆጣጠረዋል? በልጓም ይቆጣጠሯል። ያቆመዋል። ወደ ተለየ አቅጣጫ ከሄደ ይይዘዋል። አንዳንድ ጊዜ አንዳንድ ሰው ይዘነጋና ዝም ብሎ ዘሎ ፈረሱ ላይ ይወጣል። ገና ያልተለማመደው አዲስ ፈረስ ላይ ልጓሙን ደግሞ አጥብቆ አይዝም። ልጓሙን ሳይዝ ከደነበረ ያ ፈረስ አስቸጋሪ ነገር ነው። እንዲያውም እንኳን አይደለም ልጓሙን ሳይዝ ልጓሙንም ይዞ በጣም መልመድ አለበት። ያንን ልጓም ለመጠቀም አጠቃቀሙን ያንን የፈረሱንም ባህሪ መረዳት አለበት። ስንቶች ተበላሽተዋል ከፈረስ ላይ እየወደቁ። ቅዱስ ያዕቆብ ይሄንን ይነግረናል። አንደበታችን ላይ ትንሽ ብትሆንም ሰውነታችንን ልክ እንደ ልጓም የምትመራው ናት። ይ አናን ጊዜ አይታችኋል። በትንሽ ንግግር የተጀመረ ነገር ወዴት እንደሚመራ መልካም ከሆነ በትንሽ ነገር የተጀመረ ነገር ለሀገር ፈውስ እና በረከት ወደሚሆን ነገር ያደርሰናል። መጥፎ ነገር ከሆነ ደግሞ በትንሽ ነገር የተጀመረ ነፍስ እስከ ማጥፋት ያደርሳል። በመሸታ ቤት፣ በመጠጥ ቤት ብዙ ሰዎች ሲጋደሉ ምናየው። አንድ ቃል፣ ሁለት ቃል፣ ሦስት ቃል፣ አራት ቃል ነፍስ ይጠፋል። መንገድ ላይ አንድ ቃል፣ ሁለት ቃል፣ ሦስት ቃል፣ አራት ቃል ነፍስ ይጠፋል። እስኪ አንዳንዶቻችን በቤታችን ውስጥ ትልቅ ጸብ ነበር ብላችሁ የምታስቡትን መለስ ብላችሁ አስበው። በምንድ ነው የተጀመረው? ማን ነው ወደዛ አቅጣጫ የመራ? አንዳንድ ጊዜ ይገርማቸዋል። እየተጣላንም እንኳን ምላሳችን እነግሳለ። ምነው እንዲህ ባላልኳት ኖሮ፣ እንዲህ ባላልኩት ኖሮ። ግን አንዴ አውጥቼዋለሁ። አሁን ደሞማ ብናገረው የተሸነፍኩኝ ነው። ምክንያት እንሰጣለን ምክንያት እንሰጣለን፣ እና ይቀጥላል። አንደበታችን ይናገራል። ውስጥ እኮ ረተው ተወረባክ ልጓም ያዝ ያዝ ይሄዳል፣ ይቀጥላል። ሁለተኛ የሚሰጠን ምሳሌ መቅዘፊያ ነው። ምን ይላል? ትልልቅ መርከቦችን ትንሿ መቅዘፊያ ትመራቸዋለች ይላል። በብዙ ማዕበል ውስጥ፣ በብዙ ችግር ውስጥ በብዙ አስጨናቂ ነገር ውስጥ ያቺ ትንሽ መቅዘፊያ ምን ታደርጋለች ነው የሚለው፣ ትመራለች ነው የሚለው። አንደበትም እንደዛ ነው። የፍቅር አንደበት ካለ በትዳራችን ውስጥ መከራውን እናልፋለን። ሚስት ለባሏ ባለቤቴ፣ አይዞህ በርታ፣ በሥራ ገበታ ያጋጠመ ችግር እንወጣዋለን፣ የትም አይደርስም፣ ከልኩ አያልፍም ካለችው፣ ባልም ሚስትን አይዞሽ ልጆቻችንን በፍቅር በአንድነት እናሳድጋለን። አይዞሽ አትጨነቂ፣ እግዚአብሔር አልረሳንም። ከተገናኘንበት ጊዜ ጀምሮ የባረከንን በረከት ተመልከቺ፣ ያሳለፈንን ነገር ተመልከቺ የሚል ከሆነ ይገርማችኋል፣ መከራው መከራ መስሎ አይታየንም፣ ችግሩ ችግር መስሎ አይታየንም። በማኅበራዊ ኑሮም እንደዛ ነው ሀገር የቱንም ያህል አስቸጋሪ ነገር ውስጥ ትግባ፣ መካር ያለበት ሕይወት ከሆነ ያለን ሀገራችንን እንዴት አድርገን ወደ መልካም ነገር እናምጣት ካልን፣ ከተመካከርን፣ የፍቅርን ንግግር ከተነጋገርን፣ ከተወያየን መከራው መከራ መስሎን አይታየንም፣ ድህነቱ ድህነት መስሎን አይታየንም። ነገር ግን ጭቅጭቅ ያለበት ቤት ትንሹ ጉድለት መዓት መስሎ ነው የሚታየን። ሌላው ቀርቶ እግዚአብሔር የሰጠንን በረከት እግዚአብሔር ያሳየንን በረከት እንኳን ለማስተዋል ጊዜ አይኖረንም። ጎልቶ የሚታየን ቀዳዳው ነው እግዚአብሔር የሚያፈሰው በረከት አይደለም። ጎልቶ የሚታየን የባል ወይም የሚስት ጉድለት ነው። ጎልቶ የሚታየን ከነሱ የሚወረወረው አንዳንድ ነገር ነው። አንዳንድ የሚያደርጉት ስህተት ነው። እነሱ ዘንድ ያለው በረከት አይደለም። እነሱ ዘንድ ያለው ሲሳይ አይደለም። እነሱ ዘንድ ያለው ህይወታችንን የሚለውጥ ነገር አይደለም። አንደበታችን ቤታችንን ይመራዋል። የተወደዳችሁም ይመናል። ጥያቄው ግን ወዴት ነው እየመራው ያለውን? አንደበታችን ሀገራችንን ይመራዋል። ወዴት ነው ሀገራችንን እየመራ ያለው? አንደበታችን ቤተክርስቲያናችንን ይመራዋል። ወዴት ነው ቤተክርስቲያናችንን እየመራው ያለው? ምክንያቱም አንደበት ትንሽ ብትሆንም ሁሉን ነገር ታዛለች ነው የሚለው ሦስተኛ ምሳሌ አድርጎ የሰጠን በጣም ነው የሚገርመው። ለካሊፎርኒያ በተለይ እዚህ ላለ ነው በጣም የሚመች ነው። እሳትን ነው ትንሿ እሳት ይላል፣ ትልቁን ጫካ ምን ትላለች ይላል፣ ታቃጥላለች። አንደበትም እንደዚያ ሆኖ ይላል እና ምንድ ነው የሚለም፣ አንደበት በብልቶች መካከል አመፀኛ ሆኖ አንደበት እሳት ነው። አንደበትም በብልቶቻችን መካከል አመፀኛ ዓለም ሆኗል ስጋን ሁሉ ያሳድፋልና፣ የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች የተንቀሳቃሾችን በባህር ላይ የፍጥረት ወገንን ሁሉ በሰው ይገራል፣ ደግሞም ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው ነው የሚለው እሳት ነው አንደበት ነው የሚለው እሳት ነው ስለ እሳት ሲናገር ባለፈው የተነጋገር ነው። ትዝ ይላችኋል። እምነታችን በእሳት ይፈተናል ብለናል። እሳት ለብዙ ነገር ይጠቅማል። እንዲሁም የሰው ልጅ ሳይንቲስቶች እንደሚሉት ከሆነው ካገኘው ትልቁ ግኝት ዋናው ግኝት ምንድን ነው? እሳት ነው። እሳት ነው የስልጣኔ ሁሉ ምንጭ የሆነለት ለሰው ልጅ። እሳት ባይኖር ኖሮ ምን ማድረግ ይችል ነበር? እስቲ ያስተውሉ። ምንም ማድረግ አይችልም ነበር ግን በዛው መጠን ደግሞ እሳት ያደረሰውን ነገር ታውቃላችሁ። ሮምን አቃጥሏል፣ ቺካጎን አቃጥሏል። እሳት ያላደረሰው ነገር ምንድን ነው? ልክ እንደዚያ ሁሉ አንደበታችን ደግሞ ያስነሳቸውን ጦርነቶች፣ አንደበታችን ያስነሳቸውን ግጭቶች፣ ያፈሰሰውን ደም ማፍሰስ ተመልከቱ። ደግሞ መልካም ነገር ሲሆን የሚሰራውን ስራ ተመልከቱ። ለሞት ይፈላለጉ ነበር አይሪሾች ታውቃላችሁ። አንድ ካቶሊክ አይሪሽና አንድ ፕሮቴስታንት አይሪሽ መንገድ ላይ ከተገናኙ አንዱ መሞት አለበት። ለሞት ነው የሚፈላለጉት የነበሩት። ነገር ግን አሁን በቅርቡ የሆነው ነገር ምንድን ነው? የፕሮቴስታንቱ ወገን የሆነው የካቶሊኩም ወገን የሆኑት መሪዎች መልካም ቃል ካፋቸው መናገር ጀመሩ። መሪዎቻቸው በሙሉ አንደበታቸውን መግታት ጀመሩ ለዘመናት የዘሩት ዘር ጥላቻን ብቻ እንደወለደ ሞትን ብቻ እንደወለደ እየተናገሩ አንደበታቸውን መግታት ጀመሩ። ዛሬ ትልቅ ተስፋ ነው ያለው ለሰሜን አየርላንድ፣ የፖለቲካ ነገር ባይታወቅም ወደ የት አቅጣጫ እንደሚሄድ፣ ዛሬ በሰሜን አየርላንድ ትልቅ ተስፋ ነው ያለው። አንደበት ምን ያህል በረከትን ለሀገር እንደሚሰጥ ሳውዝ አፍሪካን ተመልከቱ፣ ደቡብ አፍሪካን ብዙዎች አፓርታይድ በወደቀ ጊዜ ያሉት ነገር ምንድን ነበረ? በቃ በደቡብ አፍሪካ ያሉት ነጮች አለቀላቸው ነበር ያሉት። ይገድሏቸዋል፣ ይዘለዝሏቸዋል ነበረ ያሉት። ለምን? ምክንያቱም የተደረገውን ያን ያህል ጭካኔ ታውቃላችሁ። የተከናወነውን ነገር ታውቃላችሁ። ግን እነ ማንዴላ እንደ እነ ዴዝሞንድ ቱቱ ተነሱና ምን አሉ? የለም የሚያስፈልገው እውነትና ምንድን ነው አሉ። እርቅ ነው አሉ። እውነቱን የተናገረ ሁሉ ደም በእጁ ላይ ቢገኝም እንኳን እኛ ይቅር እንለዋለን አሉ። አያች፣ እንዴት ትውልድን የሚፈውስ ሀገርን የሚፈውስ አንደበት ሲሆን እንዴት እንደሚፈውስ ያዕቆብ እንደዚህ ነው የሚለን። የእግዚአብሔር ሰዎች ከሆናችሁ የእግዚአብሔር ነን የምትሉ ከሆነ አንደበታችሁ ሊቀደስ ይገባል ነው ሚለን ከአንድ አንደበት ክፉና በጎ ሊወጣ አይችልም ይለናል ምሳሌ ይሰጠናል በለስ ወይራን ወይራን በለስን እህ ሊያፈራ ይችላል ወይ ይለናል። ወይስ ከአንድ ምንጭ ላይ መራራ ውሃና ጣፋጭ ውሃ ሊወጣ ይችላል ወይ ይለናል ልክ እንደዛው ነው በዚሁ አንደበታችን ነው የሚለው አንብቡት ቃሉ? በዚሁ አንደበታችን እግዚአብሔርን ምን እንላለን? እንባርካለን። በዚሁ አንደበታችን ደግሞ በእግዚአብሔር አርአያና አምሳል የተፈጠረውን ሰውን ምን እንላለን ነው የሚለው እንረግማለን። ይህ ሊሆን አይገባም። ይህ ሊሆን አይገባም። የተወደዳችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ የያዕቆብን ስናነብ ይሄንን ታላቅና ክቡር የሆነውን የእግዚአብሔርን ነገር ልናስተውል ይገባል። አንደበታችንን ልንቆጣጠረው ይገባል። የያዕቆብ መልእክቱን የሚደመድመው አንድ ጥያቄ በመጠየቅ ነው። ጥያቄውም እንዲህ የሚል ነው። የያዕቆብ መልእክት ምዕራፍ ሶስት ቁጥር 13 ከእናንተ ጥበበኛና አስተዋይ ማን ነው ይላል። በመልካም አነዋወሩ ሥራውን በጥበብና በየዋህነት ያሳይላል። ኢትዮጵያውያን ያዕቆብ ዛሬም የሚጠይቀን ጥያቄ ይሄ ነው። በዚህ አዲሱን ሚሊኒየም ለመቀበል ስንዘጋጅ ያሳለፍናቸውን ሁለት ሚሊኒየሞች ሁለት ሺህ ዓመታት ስናስብ ከናንተ መካከል ነው ሚለን፣ ጥበበኛና አስተዋይ የሆነ ሰው ማን ነው? በትዳር ያላችሁ እግዚአብሔር የሚናገረው ይሄን ነው። ከናንተ መካከል? ጥበበኛና አስተዋይ የሆነ ሰው ማን ነው ማን ነው ለቤቴ አስባለሁ እያለ ያለው በጮኝነት ያላችሁ ማን ነው ስለ ወደፊት ህይወቴ እየተጨነኩኝ ነው እያለ ያለው ያዕቆብ ይህን ይጠይቅና እንግዲያውስ ጥበባችሁንና ማስተዋላችሁን ባነዋወራችሁ አሳዩን ይላል ባነዋወራችሁ አሳዩ በቃላችሁ አይደለም ወይንም በምትናገሩት ጥሩ ጥሩ ቃል አይደለም ባነዋወራችሁ አሳዩ ይለናል። ያዕቆብ የሚለን ይሄን ነው። ምን አይነት አነዋወር ነው ያለን? ምን አይነትስ የኑሮ ጥበብ ነው ያለን? ያዕቆብ በዚህ ዓለም ያለውን ጥበብ በሁለት ይከፍለዋል። እዚሁ ምዕራፍ ሶስት ከቁጥር 13 ጀምሮ አንብቡት። ቅድም ያነበብ ነው። ያዕቆብ በሁለት ይከፍለዋል። አንደኛው ላይኛይቱ ጥበብ ሚላት አለች። ሁለተኛይቱ ታችኛይቱ ጥበብ ሚላት አለች። ላይኛይቱ ጥበብ የሚላት ወደ መልካም ነገር የምትመራ ወደ ሰላም የምትመራ ናት። ስለሷ ከመናገሬ በፊት ስለ ምድራዊው ጥበብ ልናገር። ቁጥር 14 ላይ ምን ይላል? ነገር ግን መራራ ቅንዓትና አድመኛነት በልባችሁ ቢኖርባችሁ አትመኩ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም፣ ነገር ግን የምድር ነው፣ የሥጋ ነው፣ የአጋንንት ነው። ቅንዓትና አድመኛነት ባሉበት ስፍራ፣ በዚያ ሁከትና ክፉ ሥራ ሁሉ አሉና ይል አንደበታችን ጥበብን ሊያወጣ ይገባዋል ይለናል። የምታወጡት ጥበብ ግን ምን አይነት ጥበብ እንደሆነ ግን ልትመዝኑት ይገባል ነው የሚለው። የምድር ጥበብ ከሆነ ምን አይነት ነው የሚለው ቅንዓት አድመኛነት ያለበት ነው። ይህ ከሆነ ደግሞ የስጋ ነው የአጋንንት ነው። ሁከትና ክፉ ስራ በዚያ ዘንድ አሉ ይለናል። ከእግዚአብሔር ዘንድ የሆነውስ ላይኛው ጥበብስ ቁጥር 17 ላይ ላይኛይቱ ጥበብ ግን በመጀመሪያ ንጽሕት ናት። በኋላም ታራቂ ገር እሽባይ ምሕረትን በጎ ፍሬንም የሞላባት ጥርጥርና ግብዝነት የሌለባት ናት። ታስተውላላችሁ። የሚለውን ታስተውላላችሁ። ምንድን ነው ያለው? ላይኛይቱ ጥበብ ግን በመጀመሪያ ምንድናት ነው የሚለው ንጽሕት ናት። በኋላም ታራቂ ገር፣ እሺ ባይ፣ ምሕረትን በጎ ፍሬም የሞላባት ጥርጥርና ግብዝነት የሌለባት ናት። እንደገና ቅድም የተናገርኩትን ቃል ላንሳው ከናንተ ጥበበኛና አስተዋይ የሆነ ሰው ማን ነው? ካኗዋወሩ ያሳይ። አንዳንዴ ክርክሩ እኔ ነኝ ለቤቴ ካንቺ ይልቅ ማስበው ነው አደለም፣ እኔ ነኝ ካንተ ይልቅ ለቤቴ ማስበው። ማናችን ነን የምናስበው? አንዳንዴ ጮኝነት የታሰበው በጅምር የሚቀርበት ምክንያት አንዳንዴ ወዳልታሰበበት አቅጣጫ የሚሄድበት ምክንያት አንዳንዴ የድብብቆሽ ጨዋታ የሚሆንበት ምክንያት የምንከተለው ጥበብ ነው። ከናንተ መካከል አስተዋይ ጥበበኛ የሆነ ማን ነው? በፖለቲካው ዓለም ለሀገር ሰላም፣ ለፍትህ፣ ለእውነት ቆመናል ያላችሁ ከናንተ መካከል አስተዋይ ጥበበኛ የሆነ ለሀገር ፈውስ አመጣለሁ የሚል ማን ነው? እንግዲያውስ ዲስኩሩን ተዉትና ነው የሚለው ጥበቡንና ማስተዋሉን ባነው አወራችሁ አሳዩ፣ ነው ሚለን። እንግዲያውስ ጥበቡን ዲስኩሩን ተዉትና ትዳራችሁን ኑሯችሁን በፍቅር ግለጡት፣ ነው ሚለን። እንግዲያውስ ዲስኩሩን ተዉትና በጮኝነትም ያላችሁት ወደ በጎ ነገር ወደ ትዳር ወደ ሥጋ ወደሙ የምትመጡበትን አሳዩ፣ ነው ሚለን ክርስትና በአፍ ብቻ የምንናገረው ሳይሆን ሕይወት ነው። ክርስትና ኑሮ ነው። ክርስትና ጉዞ ነው። ስናስብ የምናጠልቀው ሳንፈልገው የምናወረውረው አይደለም። ክርስትና የሰንበት ልብስ አይደለም። የሰንበት ልብስ ጥሩ ነው፣ ለሰንበት ተገቢ ነው እንናገራለን። ወደ ቤተ እግዚአብሔር ስትመጡ ተገቢ የሆነ ልብስ ለብሳችሁ ኑ እንላለን። ያና ክርስትና ይለያል። የሰንበት ልብስ ሲወልቅ ክርስትናው አይወልቅም፣ ምክንያቱም ክርስትና ውስጥ ነው። ስለዚህ ዛሬ ቤታችንን እንደገና በፍቅርን ገንባ ውስጥ በፍቅር አንደበት ክፉን እንዲይዝልን ለአንደበቴ ጠባቂን አኑር እንበለው እንደ ዳዊት፣ አምላኬ ጌታዬ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን እንበለው። እግዚአብሔር ያማረ ልብን ያማረ አንደበትን ይስጠን። እግዚአብሔር ከሁላችን ጋር አይሆን